የኢትዮጵያ ነጻ ፕሬስ ጅማሮ የዛሬ ይዞታ፣ መጪና ቀጣይ አቅጣጫ በልዩ ልዩ ተከታታይ ዝግጅቶች ስንመለከተው የቆየና ወደፊት የምንመለከታቸው ጭብጦች ይሆናሉ። የኢትዮጵያ ህገ መንግስት ስለ ጋዜጠኝነት ምን ይላል? የጸረ ሽብር ህጉስ አንድምታ? የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እልባት ካደረገበት ይጀምራል። አቶ ሙልጌታ አሁንም ወደ ኢትዮጵያ መገናኛ ብዙሀንና የፕሬስ ስራዎች እንመለስና ና በ2001 ዓ.ም የቅርቡን እንዲሁም ደግሞ በ1984 የወጡትን የኢትዮጵያ የፕሬስ ህግ በሚል የሚጠሩትን ህጎች ህገ መንግስቱ በመሰረታዊ የሰው ልጆች መብትነት የዜጎች መብት ከማስከበር አንጻር ያስቀምጠውን ተመልክተናል። ሌላ አሁንም የሚበረታውን መዳፉን በመገናኛ ብዙሀን አሰራር ላይ በፕሬስ ላይ ያስቀምጣል የሚል ከፍተኛ ዓለም አቀፍ ትችት የገጠመው እንደ አውሮፓውያን የዘመን አቆጣጠር በ2008 የወጣው የጸረ ሽብር ህግ አለ። በዋናነት የወጣው ሽብርን ለመዋጋት ሆኖ ሳለ የሚበዛውን አቅሙን የመገናኛ ብዙሀን ላይ ነው ጭራሽ ጫና የሚያሳድረው። እንደውም የመገናኛ ብዙሀንን ስራ ለማወክ የወጣ ነው እስከ ማለት ድረስ ይደርሳሉ ያን ህግ የሚቃወሙ ወገኖች። በሱ ስም የታሰሩ ሰዎችም አሉና እንዴት ይመለከቱታል? ለምሳሌ የጸረ ሽብር ህጉ አንቀጽ ሶስት ንዑስ አንቀጽ ሰባት ብትመለከት ዛቻን በሞት ይቀጣል። ስለ ዛትክ ብቻ ማለት ነው። የተለያዩ ሀገሮች የጸረ ሽብርተኝነት ህግ አላቸው። ጸረ ሽብርተኝነት ህግ መኖሩ አይደለም የሚያከራክረው። ችግሩ የሚመስለኝ እኔ ጸረ ሽብርተኝነት ህግ እንደየሀገሩ ሁኔታ መቀረጽ ያለበት ነው የሚመስለኝ። አሁን ዋናው ጸረ ሽብርተኝነት ህግ የወንጀል ህጉ ማስተናገድ ያልቻለውን ችግር ለማስተናገድ ተብሎ የሚሰራ ህግ ነው። የወንጀል ህጉ ማስተናገድ የሚችለው ነገር ከሆነ በጸረ ሽብርተኝነት ህጉ ማይስተናገድ ጥሩ ይመስለኛል። ይሄም ህግ ራሱ ተግባር ላይ ሲውል ለምሳሌ አንድ ሰው ዛተ የምትለው መቼ ነው? ወይም ሽብርተኝነትን የሚያራምድ ንግግር ወይም ጽሁፍ አወጣ ብለህ የምትለው መቼ ነው? የሚሉ ጥያቄዎች የጸረ ሽብርተኝነት አዋጁ አይመልሳቸውም። በጣም ጠቃሚ ጥያቄዎች ግን እነዚህ ጥያቄዎች ናቸው። ፍርድ ቤት አንድ ሰው ተከሶ ሲቀርብ ለምሳሌ ሽብርተኝነትን አበረታታሃል ወይም ሽብርተኝነትን ለማነሳሳት ጥረት አድርገሃል ወይም ተናግረሃል፣ ቀስቅሰሃል ሲባል ምን ማለት ነው? ሽብርተኝነትን ለመቀስቀስ ቅስቀሳ ማድረግ ወይም ሽብር ለመፍጠር ሰውን ማነሳሳት፣ ማነሳሳት ምን ማለት ነው? መቼ ነው ሰው ተነሳሳ የሚባለው? በንግግር ወይም በጽሑፍ ምንድነው መለኪያው? ባጭሩ ሊጋል ስታንዳርዱ ምንድን ነው? ይሄ ነው መታየት ያለበት ብዬ የማስበው። መጀመሪያ ግልጽ የሆነ ነገር አለ። ከኮንስቲዩሽን ጋር በቀጥታ ሊጋጭ ይችላሉ ተብለው የሚገመቱ አርቲክሎች ነው። ልክ እንዳልኩ ከሕገ መንግስቱ ጋር የሚጻረሩ አንቀጾች እያሉኝ ነው። አዎ፣ አገር የሚጎዳ ንብረት የሚያጠፋ ነገር ለማጥፋት እፈልጋለሁ ወይም አጠፋለሁ ብለህ ስትናገር ዛቻ ነው አይደለ? ያ ዛቻ ከመናገር ነጻነትህ ጋር ያለው ግንኙነትና ግጭት የሚለካው እንዴት ነው? በምንድን ነው? መቼ ነው ንግግር ዛቻ የሚሆነው? መቼ ነው ንግግር አገር ያጠፋል ሰው ይጎዳል ተብሎ የሚታሰበው? መቼ ነው ንግግር የህግ ድጋፍ የሚያጣው? እነዚህ ጥያቄዎች፣ ህጉ ምን ይላል? አንድ ንግግር የሚቀጣው ግልጽ፣ በቅርብ ጊዜ ሊፈጠር የሚችል ከባድ አደጋ መፍጠር የሚችል መሆኑ ሲታሰብ ነው። እንግሊዝኛው ክሊር ን ፕሬዘንት ግሬቭ ዴንጀር ነው የሚለው ማስ ሚዲያ አንቀጽ አርባ ሁለት ብታይ እና ማገድ አለ አይደል አንድ ጋዜጣ እንዳይታ ወይም ከታተመም በኋላ እንዳይሰራጭ ይደረግ የለ እና አንድ ጽሁፍ ከታተመም በኋላ ቢሆን እንዳይሰራጭ የምታግደው አሁን በግልጽ ከባድ አደጋ ይፈጥራል ብለህ ስታስብ ነው፣ በሀገሪቱ ደህንነት ላይ። በእኔ እምነት ፍርድ ቤቶች እንደዚህ አይነት ክስ ሲቀርብላቸው ማየት ያለባቸው የሚመስለኝ ያ የተባለው ነገር ያ የቀረበው ንግግር ወይም ጽሁፍ እንደዚህ አይነት አደጋ ሊፈጥር የሚችል ነው ወይ? አሁን ይሄ ራሱ ራሱ የቻለ በጣም ሰፊ ትንተና ያለው ነገር ነው። ምን ማለት ነው? አሁን ማለት ፕሬዘንት ማለት ምንድን ነው? ምንድን ነው ግልጽ ማለት ምንድን ነው? ከፍተኛ አደጋ ማለት ካልሆነ ግን፣ ለግል አስተያየት ለግል አስተሳሰብ እና ስሜት ክፍት ናቸው እያሉን ነው። አ እነዚህ ነገሮች በሰፊ መተንተን ያለባቸው ናቸው። በሁለቱም በኩል ልትከራከር ይችላለህ እና በተግባር ላይ ሲውል ሰዎች ተከሰብ ሲቀርቡ ኮንስቲቱሽን ከሰጠው መሰረታዊ ነጻነት ገዥው እንግዲህ ነጻነት ነው ምን ማለት ነው? የሚዲያ ነጻነት አለ ግን ገደቡ ኤክሰፕሽን ነው። አንዳንድ ጊዜ የምታረገው ነገር ነው እንጂ በአጠቃላይ ሰው የመናገር ነጻነት በኢትዮጵያ ኮንስቲቱሽን ተጠብቆለታል። ሁለተኛ አንድ ጋዜጠኛ ስራውን ሲሰራ አንድ ጋዜጠኛ ስራውን ለመስራት ዜና ለመስራት ወይም መጣጠፍ ሲጽፍ የሚፈጠሩ የህግ ስህተቶች እና አንድ ጋዜጠኛ ሆን ብሎ ይላል ህጉ ሽብርተኞችን ለማገዝ ሲል የሚጽፈው ልዩነቱ እንዴት ነው ማወቅ የምንችለው? እና ከሽብርተኝነት ጋር በተያያዘ መልኩ ሀሳብን በነጻነት የመግለጽ የሚዲያ ወይም የፕሬስ ነጻነት የሚለው በጣም በጥንቃቄ ልናየው የሚገባ ነገር ነው። ምክንያቱም ቅጣቱ በጣም ከፍተኛ ነው፣ በጣም ከባድ ነው። ሰው ዝታ ተብሎ ሞት የሚፈረድበት ከሆነ ዳኞችና አቃቤ ሕጎች በጣም ከፍተኛ ጥንቃቄ ማድረግ የሚገባቸው ይመስለኛል። አቶ ሙሉጌታ ይሄ አሁን ያስቀመጡት የጸረ ሽብር ሕጉ ድንጋጌውም ሆነ አፈጻጸሙ ምናልባትም ለትርጓሜም ሆነ ለአፈጻጸሙ ውስብስብ መሆኑ እንዳለ ሆኖ በሌላ በኩል የፖለቲካ ቅዋሜ ለመቅጣት የተደረገ የጋዜጠኝነትና የመገናኛ ብዙኃንን ስራ ለማወክ የተደረገ ነው ሲሉ በርካታ ዓለም አቀፍ የመገናኛ ብዙኃን መብት አስከባሪና የመብት አስከባሪ ተቋማት በስፋት የተጻፈበት ህግ መሆኑ ይታወቃል። ክፍት ነውና፣ ትርጓሚውም የቅጣቱም ክብደት፣ ሌሎች ህጎች የሚገዙትን ተጨማሪ ህግ መውጣቱ ቅድም ያስረዷቸውን ጨምሮ በምን ማወቅ ይቻላል? ሰልጣን ላይ ያለ አካል የራሱን ፍላጎት ለማስፈጸሚያነት እንደማያውለው አሁን አየህ ወደ ህገ መንግስት ስትመለስ ህገ መንግስቱ ስልጣንን ከፋፍለዋል። መንግስት አንድ ህግ ሲያወጣ ለምን እንዳወጣ ይናገራል። መንግስት ራሱ ግን ህግ ሲያወጣ የተናገረው ነገር እሱ ትክክለኛ ምክንያት ላይሆን ይችላል። አንዳንዴ እኔ ችግሬ እሱ አይደለም። ምክንያቱም ህግ ሲያወጣ ለምን እንዳወጣ በትክክል ማወቅ የሚቻል አይመስለኝም። ማለት ህጉ እንዲያወጣ የገፋፋ ነገር፣ ግን ህግ አውጪ የሚባል ሀይል አለ። ያ ህግ ያወጣ ሀይል ህጉን ተግባር ላይ አያውለውም። ሌላ ደግሞ ህግ የሚተገበር ሀይል አለ። ህጉን ደግሞ የሚተረጉም ሌላ ሀይል አለ። አሁን እዚህ ላይ ነው ያለው ችግሩ። ለምሳሌ ኢትዮጵያ ውስጥ ፓርላማው ህግ ያወጣል አይደለ? ፓርላማው ህግ ሲያወጣ ካቢኔ ወይም ስራ አስፈጻሚው ደግሞ ህጉን ለማስፈጸም ይሄዳል። ማለት አቃቤ ህግ ይከሳል። አቃቤ ህግ ማለት ያው ስራ አስፈጻሚ የካቢኔው አባል ነው። እንዴት ነው ህጉ የሚያስፈጽመው? ፍርድ ቤት ሄደ ክስ ይመሰረታል ማለት ነው። እንግዲህ እኛ ኮንስቲቱሽን ያሰበው ፍርድ ቤቶች ነጻ ናቸው። ፍርድ ቤቶች ነጻ ከሆኑ ደግሞ ህግ አውጪው እንዳፈለገው ህግ ያውጣ፣ ፍርድ ቤቶቹ ከኮንስቲቱሽኑ ጋር አገናዝበው የራሳቸው ነጻ ውሳኔ ይሰጣሉ ነው። አሁን ነጻ የሆነ ፍርድ ቤት ካለ ህግ አውጪውን መቆጣጠር የሚችል ሌላ ነጻ የሆነ ተቋም ስለሚኖር ግለሰቡ የሚከላከልለት ሀይል ያገኛል። ምክንያቱም ፍርድ ቤቶች ኖርማሊ ስራቸው የግለሰቦችን ነጻነት መጠበቅ ነውና እንደዚህ ጋርዲያን ኦፍ ሊበርቲ የሚባሉት ማለት ነው። ስለዚህ በዚህ አመለካከት ላይ የተመሰረተ ነው የኮንስቲቱሽኑ መዋቅር። በተግባር ለምሳሌ ብዙ ሰዎች ምን ብለው ይከራከራሉ? ፍርድ ቤቶች ነጻ አይደሉም። በእውነት ፍርድ ቤቶች ነጻ ካልሆኑ በጣም ሲሪየስ ችግር ነው የሚኖረው። ይሄ ክፍፍሉ ትርጉም አልባ ይሆናል ማለት ነው። ስልጣን ካልተከፋፈለ ደግሞ ተሰበሰበ ማለት ነው። ከተሰበሰበ ደግሞ ኦቪስሊ የግለሰቦች ነጻነት ያው የሚጠብቀው ያጣና ትርጉም የለሽ ይሆናል። ዝም ብለው ኮንስቲትዩሽኑ የቃላት ጨዋታ ብቻ ይሆናል ማለት ነው። ስለዚህ አንድ ህግ የታለመለትን ግብ መምታት የሚችለው እነዚህ የተለያዩ የመንግስት አካላት ስራቸውን ልክ ህገ መንግስቱ ላይ በተቀመጠው መንገድ በትክክል መስራት ሲችሉ ብቻ ነው። ኢትዮጵያ ውስጥ አሁን ስራ አስፈጻሚው አካል ብዙ ስልጣን አለው ተብሎ የሚወቀሰው ከሚገባው በላይ። ለዚህም ነው ስራ አስፈጻሚው ፍርድ ቤቶች ላይ ተጽዕኖ ያደርጋል ተብሎ የሚወቀሰው። ምን ለማለት ነው? እነዚህ የተለያዩ ሶስት ቅርንጫፎች ኮንስቲቱሽን ላይ በተቀመጠላቸው መሰረት ስራቸውን በነጻነት እየሰሩ አይደሉም ከሚል እምነት የመነጨ ክርክር ነው እንግዲህ እየተካሄደ ያለው። በዚህም ምክንያት ነው ብዙ ኢንተርናሽናል ኢንስቲትሽኖች ወይም ድርጅቶች፣ ተቋማት በዚህ ፀረ ሽብር ትግል ላይ እንደዚህ አይነት ክርክር እያካሄዱ ያሉት ብዬ ነው ማስበው። አቶ ሙልጌታ ተፈጻሚነታቸውንና አተገባበራቸውን ለጊዜ እናቆይና የነኝህን ህጎች መንፈስ ቀደም ብሎ ያስቀመጧቸውን መሰረቶች መሟላት በመጠኑ ለመመልከት ብንሞክር ሞክር ቀደም ብዬ የጠቀስኩት ዓለም አቀፍ የሰብአዊ መብቶች ድንጋጌ አንቀጽ አስራ ዘጠኝ ከእንግሊዝኛ ወደ አማርኛ በግርድፉ ሲመለስ ሁሉም ሀሳቡን የመግለጽ ያለ ሌላ ጣልቃ ገብነት አስተያየት ሊኖረው መቻልን አይነታቸው ሳይገደብ በየትኛውም መልኩ በተለያዩ ብዙሀን መገናኛ አማካኝነት መረጃና ሀሳብን ማግኘት መፈለግ ይችላል ይላል። በኢትዮጵያ ህገ መንግስት የተቀመጠውንም ሲያስረዱ ተመሳሳይ ስሜት ያንጸባርቃል። የወንጀለኛ መቅጫ ህጉን ጨምሮ ሌሎች ተደራራቢ ገዳቢ ብለው ተቃዋሚዎቻቸው የሚጠሯቸው ህጎች ባሉበት እነኚህ መብቶች በእርግጥ ለዜጎች በተሟላ መልኩ መድረስ የሚያስችል ሁኔታን አይገድቡም ወይ? የኢትዮጵያ ዋና ችግር የሚመስለኝ አሁን ኢትዮጵያ ውስጥ ያለ ኮንስቲቱሽን ያለበት ጉድለት አይደለም። ኢትዮጵያ ዋና ችግር በእኔ ይሄ ኮንስቲቱሽን እንዳለ ተግባራዊ ማድረግ አለመቻል ልክ እንዳልከ አሁን አርቲክል አስራ ዘጠኝ ጠቅሰሃል። ዩኒቨርሳል ዲክለሬሽን ኦፍ ሂውማን ራይትስ ይሄ የኢትዮጵያ ኮንስቲቱሽን በቀጥታ የተቀዳው ከዛ ነው፣ ቃል በቃል ሌላ ቀርቶ ኮቨናንቶች፣ ሁለቱ የዓለም አቀፍ ኮቨናንቶች ተወስደዋል፣ እንዳለ እዚህ ተገልብጠዋል። በእኔ ጭንቅላት የኢትዮጵያ ኮንስቲቱሽን ለአሁኑ ሳይሆን ለሚመጣው አምስት ዓመት ሁላ እንዳለ ተግባራዊ መሆን የሚችል አይመስለኝም ብዬ ሳስበው፣ በጣም ከመምጠቀው የተነሳ ማለት ነው ያሉት ኢንተርናሽናል ህጎች በሙሉ ተካተዋል እዚህ። የህገ መንግስቱን እና ቀደም ብዬ ጠቀስኩትን ዓለም አቀፉን የሰብአዊ መብቶች ድንጋጌ መንፈሳቸውን መቀራረብ ሁሉ ማየት ይቻላል። እርስዎ እንደገለጡት ሌሎቹን ተደራራቢ ህጎች፣ የወንጀለኛ መቅጫ ህግ አለ እሱ በቂ አይደለም በሚል ከአንድም ሁለት ጊዜ የወጣ የፕሬስ ህግ አለ። እንደገና ደግሞ የጸረ ሽብር ህግ ተደርቧል። እነኚህ ሁሉ በጋዜጠኝነትና በመገናኛ ብዙኃን ላይ ዘመቱ ነው የሚሉት ተቃዋሚዎቻቸው። ውይይቱ አልተቋጨም። ለቀደመው የአሉላ ጥያቄ የህግ ባለሙያው የሚሰጡትን ትንታኔ ወደፊት እናቀርባለን። ለአሁኑ ግን አቶ ሙልጌታ አረጋዊን ለጊዜያቸው እናመሰግናለን።